ማህበረሰቡም ሆነ ነጋዴው የነዳጅ ምርት ከህልውናው ጋር የተቆራኘ መሆኑን የሚረዳው መንግስት በዓለም አቀፍ ገበያ ከተገዛበት በግማሽ ዋጋ ቀንሶ መሸጥ አስፈላጊ መሆኑን በማመን በአማካይ በየወሩ አስር ቢሊዮን ብር በተለይ ለነዳጅ ምርት ሲደጉም በመቆየቱ ዛሬ ከ132 ቢሊዮን ብር የሚልቅ እዳ መሸከሙን ይፋ አድርጓል። እንዲህ ሀገሪቱንም ህዝቧን እዳ ውስጥ የዘፈቀው የነዳጅ አቅርቦት በጥቁር ገበያ በጎረቤት ሀገራት ተሰርቆ እየተቸበቸበ ይገኛል የሚለው ቅሬታ ደግሞ ብዙዎችን ያስደነገጠ ሆነዋል። በአሁኑ ወቅት በአውሮፓ ኑሮን የመሰረተው አቶ ቴዎድሮስ ተስፋዬ ቀደም ሲል በሱዳን በኢትዮጵያ ነዳጅ ድርጅት በሾፌሮች ማህበር በኩል ኃላፊነት የተሰጠው የነዳጅ ጫኝ ቦቴዎች ጉዳይ አስፈጻሚና አስተባባሪ ወኪል ቢሮ ውስጥ ተቀጥሮ ባገለገለበት ወቅት ከፍተኛ መጠን ያለው የነዳጅ ምርት በቦቴ ተጭኖ ወደ ኢትዮጵያ ድንበር ከመግባቱ አስቀድሞ በአንዳንድ አሽከርካሪዎችና በወኪሉ ባልደረቦች አማካኝነት በበርሜል እየተቀነሰ ሲሰረቅ ማስተዋላቸውን በትዝብት ለዶይቼ ቬለ ዲደብሊው አጋልጠዋል። ነዳጅ ጭነው የሚወጡ መኪኖች ላይ ኢትዮጵያና የሱዳን ድንበርን መተማ ወይም ገላባትን ካለፉ ወዲህ ሶስት በርሜል አራት በርሜል ሊሆን ይችላል ከነዳጅ ላይ በቀጭን ጎማ በማስተንፈሻ በኩል ተመጦ ይወጣል ማለት ነው በዛ ወጣው ነዳጅ ምትክ ፈሳሽ ላርጎ ሳሙና ይገባና ያው ፒስታ አይነት መንገድ አለው። አረፋው ወደ ላይ እንዲወጣ ይሆናል ማለት ነው። እነዛም በርሜል የወረዱ ነዳጆችን ለግለሰቦች መሸጥ ሹፌሮቹ እንኳን ያንን አንሰራም ካሉ ክፋቶችን ነው የሚሰራባቸው። ለምሳሌ አንዳንድ መኪኖች ነዳጅ ጭነው በሚወጡበት ሰዓት መኪናቸውን አንድ ጫፍ ላይ ወደቀ በማለት እንደ መጣል ይደረግና የተወሰነ ቤንዝል እንዲፈንስ መሬቱ ላይ ይደረጋል እስከ ተሳቢው ነው አንድ ቦት የሚገባው በሌላ መኪና ያንን ቤንዝል የወደቀውን ያስመጥጣል። ከዛ ከኢትዮጵያ ኢንሹራንሶች ለመምጣት ከሳምንት በላይ ይፈጅባቸዋል፣ ያለውን መረጃ ለማሟላት በአመቱ ውስጥ ከአንድም ሶስት ወይም አራት መኪና ሊወድቅ ይችላል። የአራት መኪና ቤንዝል ለዛ ግለሰብ ነው የሚሆነው ማለት ነው። ትናንት በሱዳን በኩል ይገባ በነበረው ነዳጅ ላይ ይፈጸም የነበረው ስርቆት ዛሬም በጅቡቲ በኩል ለመቀጠሉ ብዙ መረጃዎች አሉ። ለአብነት በቅርቡ ከጅቡቲ ወደብ በግል የነዳጅ ጫኝ ቦቴ የኮታ ድርሻው የተነሳው 50 ሺ ሊትር ነዳጅ እንዳልደረሰውና እንደጠፋ የጌዶ ዞን ንግድ ቢሮ ይፋ ማድረጉ ብዙዎችን አስገርመዋል። የ የኢትዮጵያ የንግድና ቀጠናዊ ትስስር ሚኒስትር ደኤታ አቶ ሐሰን መሐመድ ከዶይቼ ቬለ ዲደብልዩ ጋር ያደረጉት ቃለ መጠይቅ የነዳጅ ስርቆቱ እውነት እንደሆነ ገልጸው በአቋራጭ ለመክበር የሚፈልጉ ኃይላት ከፍተኛ የገንዘብ ድጎማ የሚደረግበትን ነዳጅ ወደ ጎረቤት ሀገራት የሚሸጡት በኢትዮጵያ ነዳጅ በችርቻሮ የሚሸጥበት ዋጋ ዝቅተኛ በመሆኑ ትርፍ ለማጋበስ አቅደው ነው። በመሆኑም በነዳጅ መሸጫ ዋጋ ላይ ከሌሎች ሀገራት ጋር ተመጣጣኝ የሆነ የዋጋ ጭማሪ ክለሳ በማድረግ ስርቆቱን ለማስቀረት አቅደናል ሲሉ መልስ ሰጥተዋል። መንግስት ለከፍተኛ ኪሳራ የዳረገውን የነዳጅ ድጎማ በሂደት እንደሚያስቀርና እንደ እርዳታ ሰጪ ድርጅቶች፣ ኤምባሲዎችና የውጭ ድርጅቶችን የመሳሰሉትም ድጎማው እንዳያካትት የሚያደርግ የሚያደርግ አሰራር መዘርጋቱን ተናግረዋል። አሁን ያው ነዳጅ የሚገባው ከጅቡቲ በኩል በጅቡቲ እንደዚህ አይነት ነገሮች ደርሰውናል። መረጃ አለ። ባለድርሻ አካላት ለእነሱም ማስጠንቀቂያ ሰጥቷቸው ጥብቅ እርምጃ እንደሚወስድባቸው ነው የተገለጸላቸው። የመቀሸሙ ጉዳይ የማገገሉ ጉዳይ መረጃ ደርሶናል። ችግሩ አለ። በኮምፒውተር ወይም በቴክኖሎጂ የተደገፈ የዘመነ ቁጥጥር በማድረግ ለምሳሌ ቀጥታ ከጅቡቲ መቼ እንደተጫነ ምን አይነት ተጫነ ወዴት እንደተጫነ የሚያሳይ ቢል ኦፍ ሎዲንግ አለ። ኮንትሮባንድን፣ ሕገወጥ ንግድን የሚሉ ደላላዎችን እንዲሁ ሰልሰለቱ የሚያራዙ እነዚህ እነዚህ በሙሉ እርምጃ የወሰድባቸዋል ማለት ነው። ሚኒስትሮች ምክር ቤት ታኅሣሥ ሀያ ቀን የጸደቀው ሁለት ሺ አስራአት አዋጅ ከተቀሩት ምስራቅ አፍሪካ ሀገራት ጋር ዋጋ እኩል ይሆናል ማለት ነው እና ዋጋ ማስተካከያ ከነሱ ጋር እኩል ሲሆን ምን ያህል ኢንሴንቲቭ አይኖረውም። በአጭር ጊዜ ውስጥ ይቆባል ማለት ነው የታለመለት የነራ ጊዜ ጎማ ዝቅተኛ ገቢል ያላቸውን ለማህበረሰቡ ክፍል ድጎማ ይደረግላቸዋል፣ እንጂ አምባሲዎች፣ ራዲዎር ድርጅቶች ለሀብታሞች ድጎማ ይደረግላቸዋል። ያ ይቆማል። ለነዳጅ ድጎማ ይሁን የነበረው አንድ አምስተኛ የሀገሪቷ የአመት ወጆች ለመሰረተ ልማት፣ ዝቅተኛ ገቢ ላላቸው ማህበረሰባችን ክፍል ለተለያዩ ዛታ ይሆናል ማለት ነው። ባለፉት ዘጠኝ ወራት ብቻ አንድ መቶ ሶስት ሺህ ህገወጥ ነጋዴዎችን ነዳጅ ብቻ ሳይሆን አጠቃላይ የሀገሪቷን ንግድ ለማዛባት የምዘክሩ የነበሩት ነጋዴዎች ህጋዊ እና አስተዳደራዊ እርምጃ ውስጥ ተወስዶባቸዋል ማለት ነው። ለዶቼ ቬለ ለተጠናቀረው ዘገባ እንዳ katta faqade frankfurt